1967 ዓ ም በትግራይ ደደቢት በረሃ የተጀመረው የተጋሩ ትጥቅትግል እንቅስቃሴ ለመዘከር የሚከበረው የየካቲት 11 በዓል ዛሬም እንደወትረው 44ኛ ዓመት በመላው ትግራይና በውጭ ሀገራት በተለያዩ ሥነ ሥርዓቶች ሲዘከር ውለዋል። በዓሉ በዋነኝነት በመቀለ ሲዘከር፣ በትግሉ የተሰዉ ታስበዋል። የተለያዩ መልእክቶችም ተላልፈዋል። ብዙዎች እንደሚሉት የዘንድሮ የየካቲት 11 በዓል አከባበር ከባለፉት ሁለትና ሶስት ዓመታት የደመቀ ነበር ማለት ይቻላል። የካቲት 11 አስመልክተው ከመንግሥታዊው ትግራይ ቴሌቪዥን ጋር ቆይታ አድርገው የነበሩት የትግራይ ክልል ምክትል ርዕሰ መስተዳድርና የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የዘንድሮ በዓል የምናከብረው የቀድሞ መንግስት ባለስልጣናትና ሌሎች ኃይሎች በትግራይ ላይ ያነጣጠረ ጥቃት ለመፈጸም እየተንቀሳቀሱ ባሉበት ጊዜ ላይ ሆነን ነው ብለዋል። የደርግ ባለስልጣናት አገር ውስጥ የነበሩ ነበሩ፣ ግን በራሳቸው ምክንያት በትግሉ ምክንያት በዋናነት ውጭ የነበሩ የመጡበት አለ። ሌሎች ኃይሎችም አሉ። በትግራይ ላይ ያነጣጠረ ፖለቲካ ስራ ችግር የለውም፣ ግን በህዝብ ላይ ያነጣጠረ የተለያዩ ተጽዕኖዎችም ለመፍጠር በተለየ ጥረት የሚደረግበት አመት ነው። ቀደም ብሎ በተፈናቃዮችም በተለያየ የሚታዩ የነበረ ቢሆንም በተጠናከረ በዚህ አመት ጠንከር ያለ በድሎች በትግራይ ተወላጆች ላይ የተፈጸመበት ነው። ስለዚህ ኛው 44ኛው አመት ስናስታውሰው ወይም እነዚህ አሁን የስማዕታት ቤተሰብ ሲዘክሩት ይሄ የተለየ የሁሉ በትግል ያስተካከል ነው። በትግል ህገ መንግስቱም፣ ፌዴራል ስርአቱም ለሁሉም በአግባብ የሚያስተናግድ በእኩነት የሚያስተናግድ ስርዓት ተቋቁሞ ያለ ለምን ወደዚህስ እንገባለን? ፌዴራል ስርዓቱን ለማፍረስ ህገ መንግስቱን ለመበተን የሚሰራ ስራ ነው። ግን በትግራይ ላይ ጠንካራ አቋም እንዳለው ስለሚታወቅ ከትግሉ ብቻ ሳይሆን አሁንም ጠንካራ አቋም በህገ መንግስቱና በፌዴራል ስርዓቱ ያለው ህዝብ በመሆኑ የኔ ህዝብ ለማዳከም ከፍተኛ ርብርብ የሚያደርጉበት ጊዜ ነው። የሚፈጸሙ ጥቃቶች ትግራይ ላይ ትኩረት ያደረጉበት የራሱ ምክንያት አለው ያሉት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ፌዴራል ስርዓቱ አደጋ ላይ የሚጥሉ ህገ መንግስቱ የሚያፈርሱ ያሏቸው አካሄዶች መንግስታቸው ይሁን ፓርቲያቸው በዝምታ እንደማይመለከተው ተናግረዋል። ተገቢ እርምጃ መውሰድም ሊያስከትል ይችላል ማለት ነው። ስለዚህ ስርአቱ የጋራ ነው ብለን ነው የምናምነው። የጋራም ነው ስርአቱ። በጋራ መጠባቀም አለበት እንጂ አንዱ ጥያቄ፣ አንዱ መላሽ፣ አንዱ ህግና ስርዓት አክባሪ ሌላ ህግና ስርዓት የጣሰ የሚሄድበት ሁኔታ መቀጠል አይችልም። ለተወሰነ ጊዜ ሊሄድ ይችላል። ከዛ ግን ብዙ ነገር ሊጎዳ ስለሚችል የራሱ ቅድም እንዳልኩት ነው የራሱ ይሄ ትዕግስት ያልነው ከዚህ ጋር ይያዛል ማለት ነው። ህገ መንግስት በተደጋጋሚ እየተጣሰ ከሄደ ዝም ብሎ ትዕግስት የሚባል ነገር አይሰራም፣ ወደ ሌላ እርምጃ የሚያስወስድ ሊሆን ይችላል ማለት ነው። እሱ እንዳይሆን ነው እኛ አሁንም ጥረት የምናደረገው። የየካቲት 11 44ኛ ዓመት ዝክር በማስመልከት የተለያዩ ዝግጅቶች በመላው ትግራይ እየተካሄዱ ውለዋል። ትላንት ውድም በመቀለ ከበዓሉ ጋር በተያያዘ የስፖርት ውድድሮች ሲካሄዱ ነበር። ከወትሮ በተለየ ከዓመታት በፊት ከህወሀት ጋር የተለያዩት የቀድሞ ታጋዮችም በመቀለ ተገኝተው በዓሉን ሲያከብሩ ውለዋል። ለዲ ደብልዩ زغبا مليون